በአሁኑ ወቅት የዚካ ወረርሽኝን ለመከላከል የተሻለው አማራጭ ራስን ከቫይረሱ አስተላላፊዋ ትንኝ ከመነደፍ መከላከል ነው ሲል WHO ማለት የዓለም ጤና ድርጅት አስታውቋል። ለዚህም ዋናው ምክንያቱ የበሽታውን መከላከያ ክትባት መስራት ጊዜ የሚጠብቅ በመሆኑ ነው። ከዩናይትድ ስቴትስ እና እንዲሁም ከብራዚል እንዲሁም ሌሎች ለቫይረሱ ከተጋለጡ አገሮች የተውጣጡ የጤና ባለሙያዎች በተባበሩት መንግስታት ድርጅት የምጣኔ ሀብት ኮሚሽን እና የማህበራዊ ጉዳዮች ምክር ቤት በትናንትና ዕለት እንዳስታወቁት ዓለም አቀፍ ጥረት በበሽታው ስርጭት ቁጥጥርና ጥናት ላይ አትኩረዋል። ዚላቲካ ሃውክ ያጠናቀረችው ዘገባ አለ። አሉላ ከበደ ያቀርባል። የዚካ ቫይረስ አዲስ አይደለም ያሉት የጤና ባለስልጣናት እንደ አውሮፓውያን የዘመን አቆጣጠር በ1947 ዓ ምት የዛሬ 69 ዓመት ግድም ለመጀመሪያ ጊዜ ኡጋንዳ ውስጥ መገኘቱንና እንደ አውሮፓውያኑ የዘመን አቆጣጠር እስከ 1960ዎቹ መጀመሪያም ድረስ ከ13 ዓመታት በላይ ለሚሆን ጊዜ የሰው ልጆችን ያለማጥቃቱን ያስታውሳሉ። በሽታው የሚያሳያቸው ምልክቶች በአመዛኙ በትንኝ አማካኝነት ከሰው ወደ ሰው ከሚተላለፉ ሁለት ትኩሳት አምጪ በሽታዎች በልማድ ንዳድ በሕክምናው ቋንቋ ደግሞ የደንጌ ትኩሳት በመባል ከሚታወቀውና ችኩንጉያ ከተባለው የትኩሳት ሕመም ምልክቶች ጋር ይምታታል። ይሁንና ካለፈው ዓመት አንስቶ ግን በተለያዩ ቦታዎች የታዩት አብዛኛው የቫይረሱ ጥቃቶች አዳዲስ ምልክቶችን አስመዝግበዋል። አብዛኞቻችሁ እንደምትገነዘቡት ሁኔታው በፍጥነት እየተለዋወጠ ነው። በመሆኑም በየቀኑ ነው ስለዚህ ካ አዳዲስ ነገሮችን የምንረዳው ያሉት የዩናይት ስቴትሱ የበሽታዎች መቆጣጠሪያና መከላከያ ማዕከሉ ፓትሪክ ኮቹር ናቸው። በተለይ በተለያዩ የደቡብ አሜሪካ ሀገሮች በቅርቡ ከተዘገበው የዚካ ወረርሽኝ ጋር ተዛምደው የተነሱትን ህጻናት ከወትሮ አማካኝ መጠን በእጅጉ ያነሰች የጭንቅላት ቅል ይዘው የሚወለዱበትና በአያሌ ሺህ ህጻናት ባንዱ ወይም ባንዷ ብቻ የሚከሰተውን ውስብስብ የነርቭ ስርዓት ውከት በእንግሊዝኛው ማይክሮሴፋሊ በመባል የሚታወቀውን የመሳሰሉ አብረው የሚወለዱ የበሽታ አይነቶች በእርግጥ ከዚካ ቫይረስ ጋር የተያያዙ ወይም የቫይረሱን ጥቃት ተከትለው የተገኙ ስለመሆናቸው ተጨማሪ ጥናቶች ያስፈልጋሉ። የጤና ምርምር ባለሥልጣናቱ በአሁኑ ወቅት ይበልጡን የበሽታውን አስተላላፊ ትንኞች በማጥፋትና ኅብረተሰቡን በማስተማሩ ላይ ማተኮራቸውን ነው ያስታወቁት። ወረርሽኙ የሚያስከትለው ጉዳትም በስፋት እያነጋገረ ነው። አንድ የሄይቲ የሕክምና ልዑክ የዚካ ቫይረስ በድህነትና በግዙፍ የተፈጥሮ አደጋዎች የተጎዳችና በብረታ ድህነት ውስጥም የምትገኝ አገራቸውን ክፉኛ ያደቃታል የሚል ስጋት እንዳደረባቸው ይናገራሉ። ኢን ተርምስ ኦፍ ፋንዲንግ ዊ ሃቭ አ ቢት ኦፍ አን ኢመርጀንሲ ሲንግ አስ ዚስ ኢዝ በሽታውን ለመከላከልና ለመቆጣጠር የሚያስፈልገውን ወጪ አስመልክቶ ወደ ደረቁ የበጋው ወራት መገባደጃ እየተቃረብን እንደመሆኑና እስካሁንም ያንን ያህል የበዙ የወረርሽኙ ጥቃቶች ባለመዘገባቸው የነበረን የድንገተኛ ሁኔታ መጠነኛ ነው ማለት ይቻላል። ነገር ግን የክረምቱ ወራት በመጪው ወር መጀመሪያ ሲገባ ሌሎች በትንኛ አማካኝነት የሚተላለፉ የበሽታ አይነቶችን ጨምሮ መጠኑ ያየለ የዚካ ወረርሽኝ ማየታችንም አይቀሬ ነው ያሉት ሙራድ ውሃባ ናቸው። በዓለም ዙሪያ ወረርሽኙን ለመቆጣጠርና ለመከላከል ሕሙማኑንም ለመርዳት ጭምር ከ53 ሚሊዮን ዶላር በላይ እንደሚያስፈልግ ነው የዓለሙ ጤና ድርጅት ደብልዩኤችኦ ግምቱን የገለጠው።